የኦህዴድ ማዕከላዊ ኮሚቴ ዶክተር አብይ አህመድን የድርጅቱ ሊቀመንበር አቶ ለማ መገርሳን የድርጅቱ ምክትል ሊቀመንበር አርጎ መሾሙ የተሰማው ዛሬ ከሰዓት በኋላ ነበረ። የኦህዴድ የህዝብ አስተያየትና ፑብሊሲቲ ዘርፍ ኃላፊ አቶ ካሳሁን ጎፌ ለዶች በለ እንደተናገሩት ዶክተር አብይ አህመድ ለሊቀመንበርነት የተመረጡት በሙሉ ድምፅ ነው። የኦህዴድ ማዕከላዊ ኮሚቴ ዛሬ ባካሄደው ስብሰባ ዶክተር አብይ አህመድን የድርጅታችን ሊቀመንበር ሆነው እንዲያገለግሉና አቶ ለማ መገርሳን ደግሞ የድርጅቱ ምክትል ሊቀመንበር ሆኖ እንዲሰሩ ነው የወሰነው። ይህ የሆነበት በዋናነት የኦሮሞ ሕዝብ ትግልና ኦህዴድ እንደ ድርጅት የሚያካሄደው ትግል ወደ ላቀ ደረጃና ወደ ላቀ አዲስ ምዕራፍ የተሸጋገረበት ሁኔታ ስለሚኖር የተገኙ ድሎችን ይበልጥ አስጠብቆ ለላቀ ድል መስራት ስለሚገባ የአመራር ሽግሽግ ነው ያካሄደው። የአመራር ሽግሽጉ በዋናነት በግለሰብ ደረጃ ላይ የተንጠለጠለ ባይሆንም ስራዎች ሁሉ በሆዴድ ቤት የሚከናወኑት በቡድን ነው። እስካሁን የተቆናጠጥናቸው ድሎች እና ያገኘናቸው ውጤቶችን ውጤቶችም በቡድን ሰርተን ያመጣናቸው ውጤቶች ናቸው። ይሄ እንደ ታክቲክ አንዱን የቡድን አባል ወይም ተጫዋች በሌላ ቦታ የመቀየር ጉዳይ እንጂ አዲስ ነገር የለውም። የድርጅቱን ሊቀመንበር ለመምረጥ የተካሄደው ስብሰባ ለዛሬ ብቻ ነበር። ስብሰባው ባለፈው ስብሰባችን ቀጣይ መድረክ ነው። ባለፈው ለአስር ቀናት ተከታታይ ስብሰባዎች ስናካሄድ ነው የቆየ ነው። ዛሬ ሁለት ሽግሽጉ የተካሄደው በኦህዴድ ማዕከላዊ ኮሚቴ ጽህፈት ቤት አዲሱ የስብሰባ አዳራሽ ነው የተካሄደው። በውሳኔውም የኦህዴድ ማዕከላዊ ኮሚቴ አባላት ያለምንም ድምፅ ልዩነት በሙሉ ድምፅ ነው ይህን ውሳኔ የወሰኑት። እንግዲህ ዛሬ የዶክተር አብይ መመረጥ በቀጣይ ድርጅቱ ለጠቅላይ ሚኒስትርነት ማዕረግ ጥርጊያ መክፈቱ ይሆን ማለት በእኛ በኩል አሁን የተካሄደው የአመራር ሽግሽግ ዶክተር አብይ አህመድን ለጠቅላይ ሚኒስትርነት በቀጥታ ለማጨት አይደለም። ነገር ግን ብሔራዊ ድርጅቱ በራሱ ክልልና እንደ ኢህአዴግ በግንባር ደረጃ ደግሞ የአመራር ስምሪት የሚሰጥ በመሆኑ ዶክተር አብይን ብቻ ሳይሆን ሁሉም የአመራር አካላት በቲም ደረጃ የኛ ስራ አስፈጻሚ ኮሚቴዎች በሚደረገው የተልእኮ ሽግሽግ ተሳትፎ ሊኖራቸው ይችላል። ነገር ግን በዋናነት ዶክተር አብይ አህመድን ለጠቅላይ ሚኒስትርነት ለማጨት ተብሎ የተደረገ ሽግሽግ እንዳልሆነ በግንዛቤ ሊወሰድ ይገባል። ተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በምህጻሩ ስለዛሬው የኦህዴድ ውስ ለዶቸ ቨለ በሰጠው አስተያየት ጉልቻ ቢለዋወጥ ሲል ተችቷል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ምክትል ሊቀመንበር እንዲሁም የኦፌኮ ምክትል ሰብሳቢ የህዝብ ግንኙነት ኃላፊ አቶ ሙላቱ ገመቹ ዶክተር አብይም ሆኑ ሌሎችም ቢሄዱ እኛ ኢህአዴግ ሀያ ስድስት አመት ሙሉ አገሪቷን ሲመራ ቆይተዋል። ኢህአዴግ መርቶ መጨረሻውን ይኸው ለዚህ አበቃል እና አሁን ሀገሪቷ ከፍተኛ ችግር ላይ ነች በአጠቃላይ መስቀለኛ መንገድ ላይ ነች ያለችው እና ስለዚህ ወዴት እንደምትሄድም ስለማይታወቅ በኢህአዴግ አመራር አሁንም እንደገና ቀጥሎ ሌላ ጠቅላይ ሚኒስትር ሰውን ቢመጣ ከዚህ የኢህአዴግ ስርዓት አሁን የያዘው የፖለቲካው ስርዓት፣ የኢኮኖሚ ስርዓት፣ የሶሻሉ እነዚህ ሁሉ ለሀያ ስድስት ዓመት ሙሉ ስንሄድ የቆየ ነው። ስለሆነ ይሄ አብዮታዊ ዲሞክራሲ ግብ ይደርሳል ብለን ስለምናምን ስርዓቱ ጠቃሚ አይደለም። ከእንግዲህ ወዲህ ሀገሪቷ መመራት የሚገባት ተቃዋሚ ኃይሎች በአንድነት መጥቶ በጠረጴዛ ዙሪያ ተመካክሮ ለወደፊት የአገሪቷ መጻኢ ዕድል የሚነጋገሩበት ካልሆነ በስተቀር አሁን ባለው ሁኔታ ጉልቻ ቢለዋወጥ ወጥ አያጣፍጥምና ጠቃሚ አይደለም ነው። የኦህዴድ ማዕከላዊ ኮሚቴ ዛሬ ስላካሄደው ሹምሽር ለዶይቼ ቬለ አስተያየት ከሰጡት አንዱ ጦማሪ አብዱል ባሲት አብዱል ሰመድ በበኩሉ እንዲህ ብሏል። በአንድ በኩል ማየው አቶ ለማ መገርሳ ክልል ላይ ቢሆኑ የተሻለ ይሰራሉ የሚለው ክልል ላይ ቢሆኑ የተሻለ ይሆናሉ የሚል እምነት እንዳለ ነው አንዳንድ ተፈላቢ የሆኑ ለኦሮሚያም የተሻለች ኦሮሚያን ለመፍጠር ቢያንስ መዋቅሩ መገንባት ይሄ ድርጅቱ መዋቅር ኦሮሚያ ራሷ ግማሽ አገር ነው። እና ና ኦሮሚያን እራሱ ማደራጀት እንደ ትልቅ በካድሬውም ዘንድ ከፍተኛ ተቀባይነት ያላቸው በመሆኑ በቀላሉ ኦሮሚያ ላይ ቢሰሩ ለኦሮሚያ ኦሮሚያ ከኦሮሚያ እንትረስት አንጻር እንትን ያደረጉ ይመስለኛል። ሁለተኛው አቶ ለማ መገርሳ የስልጣን ፍላጎት እንደሌላቸው በብዙ ዘንድም ይነገራል። ወደዚህ ስልጣን ሲመጡ ከመነሻው የነበረው ሁኔታ በኦሮሚያ ባለፈው መቶ በተከሰተው ሁኔታ ቁጭት ነው ወደዚህ ስልጣን ያመጣች እንጂ መጀመሪያም ሰው ፊትም ያለያህል ፍላጎት እንደሌላቸው ይታወቃል። ባለስልጣንና ዋና ዓላማ ንትን ላይ ስለሆኑ አሁንም ወደዚህ ለጠቅላይ ሚኒስትርን ቦታ ወደ ፌዴራል ለመሄድ ፍላጎት ያላቸው አይመስሉም። ከዚህ አንጻር ኦሮሚያን ቁጭ ብሎ ኦሮሚያን ባያስተካክሉ የተሻለ ግን ይሆናሉ የሚለው ከዚ አንጻር እንደሆነ አቶ ለማ ደስ ይለው ነበረ። ግን የድርጅቱ ፍላጎት ስለሆነ እሱ ማክበር ግዴታ ነው የሚለው ማለት ነው።